የመንግስታቱ ድርጅት የእርሻና ምግብ ድርጅት ፋኦ እና የሕፃናት አድን ድርጅት ዩኒሴፍ ከደቡብ ሱዳን መንግስት ጋር ሰሞኑን ባወጡት መግለጫ ደቡብ ሱዳን በከፍተኛ የረሃብ አደጋ መጠቃቷንና 100,000 ሰዎች የሚላስ የሚቀመስ አጥተው በሞት አፋፍ ላይ እንደሚገኙ አስታውቀዋል። 12 ሚሊዮን ከሚሆነው የደቡብ ሱዳን ሕዝብ ውስጥ 40 በመቶ ወይም ከ5 ሚሊዮን በላይ የሚሆነው ሕዝብ ለረሃብ የተጋለጠና አስቸኳይ የምግብ እርዳታ የሚጠብቅ መሆኑን ይፋ አድርገዋል። ድርጅቶቹ በአሁኑ ወቅት ሰዎች በረሃብ ምክንያት እየሞቱ መሆኑን በመግለጽም መንግስታትና የረድኤት ድርጅቶች የህይወት አድን እርዳታዎቻቸውን በአስቸኳይ እንዲለግሱ ተማጽነዋል። በደቡብ ሱዳን የተከሰተውን የረሃብ አደጋ ስፋትና አሳሳቢነት የዓለም የምግብ ድርጅት ፋኦ ቃል አቀባይ ሚስ ቻሊስ ማች ዶኖ ሲገልጹ ከፍተኛ የረሃብ አደጋ አለ ስንል እጅግ አሳሳቢ የሆነ የሰብአዊ ቀውስ ተከስቷል ወይም የሰብአዊ እልቂት አደጋ አንዣበዋል ማለታችን መሆኑን ሁሉም ያውቀዋል። በደቡብ ሱዳን ሁለት ግዛቶች የታዘብነው ነው የዚህ አይነቱን አሰቃቂ አደጋ ነው በማለት ችግሩ ጊዜ የማይሰጥ መሆኑን አስታውቀዋል። ለዚህ አስቸኳይ እርዳታ ጥሪ የአውሮፓ ህብረትን ምላሽ በሚመለከት ዶቼቬሌ ላቀረበው ጥያቄ የኮሚሽኑ ቃል አቀባይ ሚስተር ካርሎስ ማሪን በሰጡት መልስ ኮሚሽኑ ለረሃብ አደጋው መርጃ ተጨማሪ 82 ሚሊዮን ዩሮ የለገሰ መሆኑን ገልጸዋል። ለደቡብ ሱዳን የሰብዓዊ እርዳታ የሚውል የ82 ሚሊዮን ዩሮ የአስቸኳይ ጊዜ እርዳታ በተጨማሪ ለመስጠት የወሰነ መሆኑን ይፋ አድርገናል። ከዚሁ ጋር ግን የእርዳታ ድርጅቶች እርዳታውን በረሃብ አደጋ ውስጥ ላሉት ሊያደርሱ የሚችሉበት ሁኔታ መመቻቸት ያለበት መሆኑን አጥብቀን እናሳስባለን ብለዋል። በየመን፣ ሶማሊያና ናይጄሪያም ከፍተኛ የረሃብ አደጋ እንዳንዣበበ በሚሊዮኖች የሚቆጠሩ ህዝቦችም ለከፍተኛ ችግር ተጋልጠው እንደሚገኙ ቀደም ሲል ተገልጿል። በሁሉም አካባቢዎች የተከሰተው ረሃብና ያንዣበበው የህዝቦች እልቂት በዋናነት በሁሉም ቦታዎች እየተካሄዱ ባሉ ጦርነቶች ምክንያት እንደሆነ ነው የሚታመነው። በደሞ ነፃነቱን ያስከበረው የደቡብ ሱዳን ህዝብ ነፃ ወጣ በተባለ ማግስት መሪዎቹ በባሰ አስከፊ የእርስ በርስ ጦርነት ማግደውትና ለከፋ ረሃብ አጋልጠውት እንደሚገኙ ግልጽ ነው። በዚህም ምክንያት የደቡብ ሱዳኑ ረሃብና የሰዎች እልቂት ሰው ሰራሽ ትራጀዲ እንደሆነ በመግለጽ ብዙዎች የዚያችኑ አገር ፖለቲከኞች በኃላፊነት ይከሳሉ። በእርስ በርስ ጦርነት ህዝቡን ለረሃብ የሚያጋሉጥና እርዳታም እንዳይደርሰው የሚያከላክሉ ፖለቲከኞች ባሉበት ሁኔታ ሰብአዊ እርዳታስ እንዴት ሊደርስና የተቸገሩትን መታደግ ይቻላል? በማለት ዶቼ ቬሌ የኮሚሽኑን ቃል አቀባይ በተጨማሪ ጠይቆ ነበር። በመግለጫችን ይህ ችግር ሰው ሰራሽ ቀውስ መሆኑን ጭምር አስታውቀናል። የሰብአዊ ቀውሶች በሰብአዊ እርዳታ ብቻ የሚቃለሉ አይደሉም። ለዚህ ነው ሁልጊዜ የፖለቲካ ውይይት እንዲደረግ ጥሪ የምናቀርበው በዚህ አደጋ በአንዣ በበበት ሁኔታም ውስጥ ቢሆን ከተለገሰው እርዳታ ጋር ለፖለቲካ ውይይት ጥሪ ያቅርበናል በማለት ደቡብ ሱዳን በጠመንጃና ጦርነት የነፃነት ህልሟን ልታሳካ እንደማትችል አስታውቀዋል። የምግብ እጥረትና ረሃብም በተለያዩ አገሮች በተፈጥሮና የፖሊሲ ችግሮች ምክንያቶች ሊከሰቱ ቢችሉም በረሃብ ምክንያት ግን ሰዎች መሞት እንደማይገባቸው ነው በዛሬው ዘመን የሚታመነው። የመንግስታት ዋና ኃላፊነት የህዝቦቻቸውን የምግብ ዋስትና ማረጋገጥና ከሁሉም በላይ በረሃብ እንዳይሞቱ ማድረግ ቢሆንም ይህ ግን በብዙ ቦታዎች በተለይም በአፍሪካ ቀንድ በርካታ ሀገሮች እየታየ ባለመሆኑ ተመሳሳይ የረሃብ አደጋ በሌሎችም አካባቢዎች መከሰቱ እንደማይቀር ብዙዎች ስጋታቸውን ይገልጻሉ። ገበያው ንጉሴ ለዶች ቬሌ ራዲዮ ብራስልስ